ከኢኮኖሚው ዓለም ባለፈው ዓመት የከፋ ፖለቲካዊ ተቃውሞ የገጠመው የአማራ ብሔራዊ ክልላዊ መንግሥት የኦሮሚያ አቻውን መንገድ ተከትሏል። የክልሉ መንግስት የብረታ ብረትና ሲሚንቶ ፋብሪካዎችን ጨምሮ 22 የማምረቻ ተቋማት የሚያስተዳድር አባይ ኢንዱስትሪ ልማት አክሲዮን ማህበር የተሰኘ ኩባንያ ሊያቋቁም ማቀዱ ተሰምቷል። እቅዱ ከሰመረ ኩባንያው የብረታ ብረት፣ የማዳበሪያ፣ የጨርቃጨርቅ ፋብሪካዎች፣ የሰፋፊ እርሻዎች ባለቤትም ይሆናል ተብሏል። በእቅዱ መሰረት እጅግ አነስተኛ የደን ሽፋን ባላቸው ደብረ ብርሃንና የወልዲያ ከተሞች የእንጨት ፋብሪካዎች ይቋቋማሉ። የኦሮሚያና የአማራ ክልሎች በሚመሰርቷቸው ኩባንያዎች በሺዎች ለሚቆጠሩ ወጣቶች ስራ ለመፍጠር ማቀዳቸውን በተደጋጋሚ ገልጠዋል። አቶ አብዱል መናን መሐመድ የገንዘብ አስተዳደር ባለሙያ ናቸው። የአማራ ክልልና ኦሮሚያ ተቃውሞ የተፈጠረው እነዚህ ሁለት ክልሎች ስለሆኑ ሁለቱ ክልሎች ላይ ነው ችግሮቹን አድሬስ ማድረግ የተፈለገበት እነዚህ ሴክተሮች የተወሰነ መረጃ መሰብሰብ አይከብድም። ግን ምንድን ነው በቂ ጊዜ ተወስዶበት ተጠንቷል ወይ ነው እነዚህ ጥያቄ። ሀውለ ድርጅት በጣም ብዙ ነው። አማራ ክልልን የወሰደን እንደሆነ ለምሳሌ ሲሚንቶ አለ፣ ኬሚካል አለ፣ የፈርቲላይዘር አለ፣ የማዳበሪያ ማምረቻ ፋብሪካ አለ፣ ጨርቃጨርቅ ፋብሪካ አለ። ኦሮሚያም ላይ ስትመጣ ደግሞ እንደዚህ የተቀናጀ ትራንስፖርት አለ እና እነዚህ በምን ያህል ጊዜ የተወሰደውን የተጠኑት የሆነ ፕሮስፔክተስ ተዘጋጅቷል ወይ? ባለሀብቶቹ እዚህ ነገር ላይ ገንዘባችሁን አብስቱ ሲባሉ እና ሌላውን ዜጋ ደግሞ ገንዘብህን፣ ሌሎችም ድርጅቶች ገንዘባችሁን አብስቱ ሲባሉ በቂ የሆነ መረጃ ተሰጥቷቸዋል ወይ? ኢንቨስትመንት ሲካሄድ ኢኮኖሚክ ጥናቱን በተመለከተ የፋይናንስ ፊዚቢሊቲ ተጠንቶ ሌሎች ኢንጂነሪንግ ጉዳዮች ካሉ የማህበራዊ ጉዳዮች ካሉ እንዳለ ተጠንቶ ሰነድ ይዘጋጅና ነው እኮ ለባለሀብቱ ለሌሎችም ኢንቨስት ማድረጉ ለሚፈልጉ ሰዎችም ይህንን ሰነዱን አይተው እኮ ነው መወሰን ያለባቸው። አሁን የምናየው ግን ትንሽ የተለመደው ሆይ ሆይታ ነገር ነው የሆነው። በአማራ ብሔራዊ ክልላዊ መንግስት በሀያ አምስት በመቶ ባለቤትነት የሚቋቋመው ኩባንያ አክሲዮን እየተሸጠ መሆኑን ሪፖርተር ጋዜጣ በዕለተ እሁድ እትሙ አስነብቧል። የኦሮሚያና የአማራ ክልሎች ኩባንያዎቹን ሊያቋቁሙ አክሲዮን መሸጥ ሲጀምሩ የስራ ዘርፎቹና የስራ ቦታዎቹ የተመረጡባቸው ምክንያቶች የኩባንያዎቹ የአመሰራረትና የአስተዳደር ሁኔታ በጥልቀት የሚያትት ጥናትም ይሁን ዶሴ በይፋ ለሕዝብ ስለማቅረባቸው የሚታወቅ ነገር የለም። ባለፋ ገደምም ቢሆን ስለ ኢኮኖሚ አብዮት የሚቋቋሙት ኩባንያዎች በመንግስትና የግሉ ዘርፍ ጥምረት ወይም ፐብሊክ ፕራይቬት ፓርትነርሺፕ የሚዋቀሩ ናቸው የሚሉ ድምጾች እዚህም እዚያም ይሰማሉ። የኦሮሚያ ብሔራዊ ክልላዊ መንግስት የመንግስት ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ ክልላቸው ስለሚያቋቁማቸው ኩባንያዎች በፌስቡክ ገጻቸው ባሰፈሩት ጽሑፍ ይህንኑ ጠቁመዋል። የዓለም ባንክ መረጃዎች እንደሚያመለክቱት መንግስትና የግሉ ዘርፍ በጥምረት የሚያከናውኗቸው ስራዎች በአብዛኛው በመሠረተ ልማት ላይ የሚያተኩሩ ናቸው። ፐብሊክና ፕራይቬት ፓርትነርሽፕ አጀማምሮ በዛ መልኩ አልነበረም። ብዙዎቹ ኢንፍራስትራክቸር ፕሮጀክቶች ናቸው። ከዚህ በፊት በመንግስት ይሰራሉ ተብሎ የሚታሰቡ ኢንፍራስትራክቸር ፕሮጀክቶች የሉ፣ መንገድን በተመለከተ፣ ቴሌኮሙኒኬሽንን፣ ቤትን፣ የቆሻሻ ማስወገድን፣ ሌሎችን የመንግስት ስራዎች ተብለው የሚታሰቡትን ወደ ፕራይቬት ሴክተሩ የማሰራቱ ነገር ከሰባዎቹና ከሰማንያዎቹ ጀምሮ በዚህ በመብራቡ ዓለም የተለመደ ሆኗል። ትርጉሙ በጣም ሰፋ የማድረግም ነገር አለ። መንግስት ለፕራይቬት ሴክተሩ ኮንትራት ሲሰጥም እንደዛ ሁለት ለው ትችላለ። ይሄም ደግሞ የራሱ ዓላማ አለው። አንድ የግል ሴክተሩ ኢንፍራስትራክቸር ነገሮችን በተሰራበት ሰዓት በጣም ኢኖቬቲቭ ነው፣ የፈጠራ ቴክኒኮችን ይጠቀማል፣ ማኔጅመንት ጥሩ ነው፣ ኢፊሸንት ነው የግሉ ሴክተር ተብሎ ስለሚታሰብ የተሻለ የገንዘብ አቅም አለው ተብሎ ስለሚታሰብ በዛ መልኩ በፕራይቬት ሴክተሩ የማሰራት ነገር አለ። ዚህ ምዕራብ አለም ላይ አሁን እንኳን ትንሽ የመቀዝቀዙ ነገር አለ። ወደዚህ ግን ስትመጣ እንደዛ አይደለም። መንግስት የተለያዩ የልማት ድርጅቶችን መቅሰብ ፈለገ ያቅምን ጉዳይ ስለሚኖር የለም አሁን ባለ ሁኔታ መንግስት አቅሙ ላይኖረው ይችላል። አማራ ክልል የወሰደን እንደሆነ ሀያ ሁለት ድርጅቶችን አምስት ነጥብ አምስት ቢሊዮን ብር ነው የሚያስፈልገው ይሄ ሁሉ ለማቋቋም ይሄ በመንግስት አቅም ማይቻል ስለሆነ አፎርድ ማይደረግ ስለሆነ የግል ሴክተሩን ማሳተፍ ያስፈልጋል። እና የግል ባለ ሀብቶችንም ሌሎችንም ዜጎች ማሳተፍ የባለቤትነት ስሜትም እንዲኖር ማለት ነው፣ መሰረቱም በጣም ሰፊ እንዲሆን በዛ መልኩ ስለሆነ ለዛ ነው መንግስት ማሳተፍ የፈለገው። ግን በተለምዶ ከምናውቀው ትርጉሙ ጋር ብዙም አይሄድም። ሁለቱም ክልላዊ መንግስቶች ባለፈው አመት የከፋ ተቃውሞና ሁከት ከማስተናገዳቸውን ባሻገር ክልሎቹን በብቸኝነት ላለፉት 26 ዓመታት ያስተዳደሩት የፖለቲካ ፓርቲዎች ጥያቄ በስቶባቸዋል። በተደጋጋሚ ውይይቶችና ግምገማዎች ውስጥ የቀረሙት የክልሎቹ የፓርቲና የመንግስት ሹማምንት የገጠሟቸውን ፈተናዎች ለመወጣት የተከተሏቸው አካሄዶችም ሆኑ የመፍትሄ ሀሳቦች እጅጉን ተመሳሳይ ናቸው። የክልሎቹን እርምጃዎች የታዘቡት የተቃውሞ ፖለቲካ መሪው አቶ ግርማ ሰይፉ መንግስት ከተሳሳተ ድምዳሜ በመነሳት ግብታዊ መፍትሄ ለመስጠት እየሞከረ ነው ይላሉ። አክሲዮን ለመመስረት የሚፈልጉ ድርጅቶች ፕሮስፔክት የሚባል ነገር ማዘጋጀት አለባቸው። የአዋጭነቱን፣ ምን ያህል ዲቪደንድ እንደሚከፍል፣ የሚዋጣው ገንዘብ እንዴት ማኔጅ እንደሚደረግ ምናምን፣ አትሊስት መስራቾቹ የህግ ተጠያቂነት ሊኖራቸው በሚያስችል መልኩ የንግድ ሚኒስቴር የሚጠይቀው ማሟላት ያለባቸው ነገሮች አሉ። ሁሉና ማስረጃ ሄደው ይህንን አስመዝግበው ተመዝግበው ለህዝብ ይፋ ሆኖ ነው አክሲዮን መሸጥ የሚቻለው የሚጀመረው ምናምን አሁን፣ ለምሳሌ ሁለት ባነበርኩት ጋዜጣ የባህዴን ብዙ እንትኖችን አክሲዮኖችን እንደሸጠ ብዙ ሰዎች ከሰላሳ እስከ ሀምሳ ሚሊዮን ብር አክሲዮን እንደገዙ ምን ሚዲያ ላይ ወጥቷል። አሁን በምን ስርዓት ነው እነዚህ አክሲዮኖች ሽያጭ የተካሄዱት? ምንድን ነው የተዘረገው? ምንም የሚታወቅ ነገር የለም። ስለዚህ ይሄ በህግና በስርዓት አይደለም። ግን ይሄ መንግስት እያደረጋቸው ያሉት ስለሆኑ ምን ማንን አስፈቅዳለሁ አይነት ነው። የራሳቸው ፈቃጆች ስለሆኑ ማንን ያስፈቅዳሉ? ሌላው እኮ ነው በህግ እንዲያከብርና ህግ እንዲ የሚፈለግበትን እንዲያደርግ የሚጠየቀው እንጂ እነሱ ህግ እንዲያከብሩ አይጠበቅባቸውም። ስለዚህ ይሄኛው ያዋጣሉ ያያዋጣም እንደዚህ የሚባለው ነገር አይሰራም። ይሄ በስም ስሜት ነው። በቃ ስሜታቸው አሁን በነበረው ህዝባዊ መነሳሳት ችግሩ የኢኮኖሚ ተጠቃሚነት አለመኖር ነው የሚል የተሳሳተ ድምዳሜ ላይ ደርሰዋል። ስለዚህ ይህን የተሳሳተ ድምዳሜ ደግሞ ለመያስቻል የተወሰኑት ሰዎች የኢኮኖሚ ተጠቃሚ ማድረግ የሚል ነው። በእርግጠኝነት የምነግር አሁን የተያዙት መስመሮች የኦሮሚያንም ይሁን የአማራን ወጣቶች በአጠቃላይ ደግሞ ህዝቡን የስራ እድል ፈጥሮ ስራ የሚያስገኝ አይደለም። የአማራ ብሔራዊ ክልላዊ መንግስት ካቀዳቸው ሀያ ሁለት የስራ ዘርፎች መካከል ፌዴራል መንግስት ጀምሯቸው የተንገዳገዱ ይገኙበታል። የኢትዮጵያ መንግስት በእድገትና ለውጥ እቅዱ እገነባቸዋለሁ ያላቸው የስኳርና የማዳበሪያ ፋብሪካዎች በተቀመጠላቸው የጊዜ ገደብ አልተጠናቀቁም። ኢትዮጵያ ውስጥ በአክሲዮን ግዙፍ የማምረቻ ፋብሪካዎች ለመገንባት የተደረጉ ሙከራዎች እምብዛም አልተሳኩም። አቶ አብዱል መናን የኦሮሚያና የአማራ ክልሎች ያቋቋሟቸው ኩባንያዎች ከፊታቸው በርካታ ጋሬጣዎች ይጠብቋቸዋል ሲሉ ያስጠነቅቃሉ። ባለፈው አስር ዓመት የተመለከተን እንደሆነ በግሉ ሴክተር ላይ አክሲዮን የሚሸጡ ብዙ ኩባንያዎች ከሰላሳ ምናምን በላይ ተቋቁመው ነበር። ባንኮቹና ኢንሹራንሶቹ ብናወጣ ከአምስት ስድስት አይበልጡም ና አብዛኞቹ ውጤታማ ማ ሳይሆኑ ነው የቀሩት። የገንዘብ አቅሙ ሳለ ወይ አሁን አስር ነጥብ አምስት ቢሊዮን ያስፈልጋል የተባለው ይህ አስር ነጥብ አምስት ቢሊዮን አሁን መጀመሪያ የተከፈለና የተመዘገበ ካፒታል አማራ ክልሉ ነው መንግስት አንድ ቢሊዮን ተብሏል። ክልሉ መንግስት ሀ አምስት በመቶውን ድርሻ ሁለት መቶ ሀምሳ ሚሊዮን ማለት ነው። ሰባት መቶ ሀምሳ ሚሊዮን ከግል ነው ማለት ነው ማለትነ ከሌሎች ማ ድርጅቶች ምናምን የሚሰረሰብ ነው ማለት ነው። በአንድ ቢሊዮን ብር ምን ያህል ለውጥ ማምጣት ይችላል? አንድ ቢሊዮን አሁን እኳ አንድ አንድ ሚሊዮን ብር በላይ ይፈልጋል እና መሰረታዊ ለውጥ ሲያመጣል ወይ ነው። እዛስ አካባቢ ያሉት ባለ ሀብቶች የተወሰነ ያው አሁን ገና ነገሩ ሆት የሆነ ስለሆነ ይሳተፉበት ይሆናል። እየቆየ ሲመጣ የገንዘብ ጥያቄው ብዙ እየሆነ የሚመጣበት ሰዓት፣ ፋብሪካዎቹ እየተተከሉ ገንዘቡ በጣም እየሰፋ ነው የሚመጣው። አሁን ያለው ፍላጎት ኢንቨስት የማድረግ ፍላጎት ይኖራል ወይ? ፋብሪካ መትክል በጣም አድካሚ እና በጣም ሪስኪ ነው ከተጠበቀው ጊዜ በላይ በጣም የመራዘሙ ነገር አለ። በኢትዮጵያ ለምን ቢያየን እንደሆነ እና ቶሎ ውጤት ያልታየ እንደሆነ በጣም ተስፋ መቁረጡ እንዳይመጣ ነው ምነው እና ያው የተለመደው ደግሞ የመንግስትን ቢሮክራሲ አስተዳደሩት እንዴት ነው የሚሆነው? ያየው እንደሆነ መንግስት ነው ያስተዳድራቸው ወይስ ከግል ሴክተር የሚመረጡ ሰዎች ናቸው ምንድን ነው የሚሆነው? የሁለቱ ክልሎች የሀገሪቱን ስልሳ በመቶ ህዝብ የሚይዙ ናቸው አማራ ክልልና ኦሮሚያ ክልል እና በዛ ስልሳ በመቶ ህዝብ በሚይዝ ክልል ላይ ይህን ያህል መሰረታዊ ኢኮኖሚ የሚያመጣምም አይደለም። ኢኮኖሚ አብዮት ማለት እኮ በጣም መሰረታዊ ለውጥ ማምጣት እኮ ነው ለአማራ ክልል ላይ አስር ነጥብ አምስት ቢሊዮን ነበር ነው እንዳለ ፕሮጀክቶች ድርጅቱ ገና አሁን የተቋቋመ ወገን አለ ቢል የለም። ይሄ ነገር እንዴት ነው ኢኮኖሚ ካሪዎች ሊያመጣ ነው ይችለው? ትልቅ እኮ የሆነ ክልል እኮ ነው። ኢትዮጵያ የገጠማት ፖለቲካዊ ተቃውሞና ሁከት ገፊ ምክንያቶች ስራ አጥነትና ፍትሐዊ የሀብት ክፍፍል እጦት ናቸው ሲሉ ባለስልጣናቱ በተደጋጋሚ ሲናገሩ ይደመጣል። በተለይ ወጣቶች ላይ የሚበረታው ስራ አጥነት አገሪቱ ከምትከተለው ኢኮኖሚያዊ ፖሊሲ ጋር ያለውን ግንኙነት ለመናገር ግን ባለስልጣናቱ አልደፈሩም። አቶ ግርማ ሰይፉ የሁለቱ የክልል መንግስታት ውሳኔ ኢትዮጵያ የምትከተለው ፖሊሲ ውድቀት ማሳያ ነው የሚል እምነት አላቸው። መንግስት በኢኮኖሚ ውስጥ ጣልቃ እንዲገባ የሚፈለግባቸው የተወሰኑ ሁኔታዎች አሉ። ለምሳሌ ካፒታሉ ከፍተኛ ሆኖ የግል ሴክተሩ መግባት አልችል ሲል እንደዚህ አይነት ምክንያቶች ሰበብ ተፈልገው ይገባሉ። ከገባ በኋላ ግን ብቻውን ከማድረግ ከፐብሊኩ ጋር ብናደርገው የተሻለ ይሆናል ብሎ ካሰበ አሁን እንዳሰቡት ሀያ አምስት ፐርሰንት መንግስት ቢፈልግ ሀምሳውን ይዞ ሌላውን ሀምሳውን ደግሞ ለህዝብ ሸጦ እንደዚህ የሚባሉ ነገሮች ሊታሰቡ የሚችሉ ነገሮች ናቸው። እነዚህ ግን በተጠኑ የግል ሴክተሩ ሊገባ የማይችልባቸው ሲሆኑ ነው። እንደዚህ አይነት ነገሮችን የመንግስትን ጣልቃ ገብነት በተወሰነ ደረጃ ምክንያት ያ ሊያደርጉ የሚችሉት አሁን ያለው ግን አይደለም። በቃ አሁን ያለው የመሰረት ነው የኢኮኖሚ ስርዓት ስራ ፈጥሮ የዜጎችን የኢኮኖሚ ተጠቃሚነትን አላረጋገጠም የሚል አቋም ላይ የደረሱ ይመስለኛል። ይሄ የፖሊሲ ውድቀታቸውን የሚያሳይ ነው። ስለዚህ አሁን የፖሊሲ ለውጥ አድርገናል፣ ስለዚህ በዚህ አይነት ነገር እናደርግ ብለው ነው የህወሀት በኤፈርት ሲያደርግ የነበረው ነው። እኔ አሁን ህወሀት በመሰረታቸው ድርጅቶች የትግራይ ህዝብ ተጠቅመዋል ሚል ሞዴል ወስደው አሁን ደግሞ የኦሮሞ ህዝብ እንዲጠቀም ሆዲድ ማቋቋም አለበት፣ የአማራ ህዝብ እንዲጠቀም ደግሞ ባህዴድ ማቋቋም አለበት ነው። እንግዲህ የምቀጥለው በሄድ ነው። ከዛ በኋላ ደግሞ የአዲስ አበባ ወጣቶች ደግሞ እንዲጠቀሙ ማን እንደሚያቋቁምላቸው አናውቅም። እንዲህ ያለ ይቀጥላል ማለት ነው። አሁን ይሄ የኢኮኖሚ ሞዴል አይደለም የፖለቲካ ሞዴል ነው። በቀጥታ ይተርጎም ከተባለ ሶሻሊዝም በፐርሰንቴጅ እያመጡ ነው ብዬ ነው ማሰቡ። በብሔራዊ ደረጃ በተለያዩ ጊዜያት ግዙፍና አማላይ የልማት እቅዶች ሲነደፉና ሲታቀዱ ታይቷል። ባለፈው ዓመት በተለይ በኦሮሚያና በአማራ ክልሎች ተቀስቅሶ ለበርካታ ወራት የዘለቀው ህዝባዊ ተቃውሞ መንስኤው ስራ አጥነትና ፍትሐዊ ሀብት ክፍፍል አለመኖር መሆኑን መንግስት መግለጹ የእቅዶቹ ተግባራዊነት ጥያቄ ላይ የሚጥል ነው። አሁን በክልሎቹ በተናጠል የሚታየው የኢኮኖሚ አብዮት እንቅስቃሴ ተገቢውን መፍትሄ ማምጣት ይችል ይሆን? ይህም ሌላ ጥያቄ ነው። አድማጮች፣ የዛሬው መሰናዶ ጠናቋል እሸቴ በቀለ ነኝ። ጤና